ሳይንስና ሕብረተሰብ ሉላዊነት ግሎባላይዜሽን ዓለምን ወደ አንድ ሰፊ መንደርነት እየቀየረ መሆኑን ብዙዎች ጽፈዋል። የመረጃ ቴክኖሎጂና ኢንተርኔት ያመጣው አጽናፋዊ ትስስር ግን ዓለምን ያንተ ቤት ሲንኳኳ ይሰማል እኔ ቤት እያስባለው ነው። ካለፈው አርብ ግንቦት አራት ጀምሮ በዓለም አቀፍ ደረጃ እያነጋገረ ያለው የኮምፒውተር ጥቃት ለዚህ ሁነኛ ማሳያ ይሆናል። በሁለት ቀናት ውስጥ 150 ሀገራትን ያዳረሰው ጥቃት በኮምፒውተር ላይ የተመሰረተ ስርዓት በቀላሉ ለአደጋ ሊጋለጥ እንደሚችል አመላክቷል። ጥቃቱ ፈተና የሆነባቸው አዳጊ አገራትን ብቻ ሳይሆን በቴክኖሎጂ ጡንቻቸውን አፈርጥመዋል የሚባሉት ጭምር መሆኑ ደግሞ አነጋግሯል። ካስፐርስኪ ላብ የተሰኘው የጸረ ቫይረስ አምራችና የመረጃ ደህንነት ተቋም ባወጣው መረጃ መሰረት ኮምፒውተሮችን በመቆለፍ ተጠቃሚዎች ገንዘብ እንዲከፍሉ የሚያስገድደውና ዋና ክራይ የተባለው ጎጂ ሶፍትዌር ከአውሮፓ እስከ ዩናይትድ ስቴትስ ከደቡብ አሜሪካ እስከ እስያ ተሰራጅቷል። በኮምፒውተር ትስስርና መረጃ ቴክኖሎጂ ወደኋላ ቀርታለች የምትባለው አፍሪካም ጦሶ አልቀረላትም። በካስፐርስኪ ላብ መረጃ መሰረት ጎጂ ሶፍትዌሩ ዘጠኝ አፍሪካ ሀገራትን አጥቅቷል። ናይጄሪያ፣ ኒጀር፣ ደቡብ አፍሪካ፣ አንጎላ፣ ሞዛምቢክ፣ ታንዛኒያ፣ ሞሮኮ፣ ቱኒዚያ እና ግብጽ ከተጠቂ የሀገራት ዝርዝር ውስጥ ገብተዋል። ኢትዮጵያ በዚህ ተቋም ዝርዝር ውስጥም ሆነ ዓለም አቀፍ መገናኛ ብዙኃን ባወጧቸው ዘገባዎች ላይ ስሙ አልተካተተም። እንዲህ አይነት ጥቃቶችን የመከላከል ኃላፊነት የተጣለበት የሀገሪቱ መስሪያ ቤት ግን ችግሩ በኢትዮጵያ መከሰቱን አሳውቋል። የኢትዮጵያ የመረጃ መረብ ደህንነት አገልግሎት ሰኞ ዕለት ባወጣው መግለጫ ኢትዮጵያ ውስጥ ጥቃቱ ኢላማ አድርጓቸዋል ተብለው የተለዩ ተቋማት የቴሌኮሙኒኬሽን፣ የገንዘብ፣ የኤሌክትሪክ እና የኢንዱስትሪ መቆጣጠሪያ ስርዓቶች እንደዚሁም የኤምአርአይ ባለቤት የሆኑ ሆስፒታሎች እንደሆኑ ዘርዝሯል። ኤምአርአይ እንደ የጭንቅላት እጢ፣ የደም መርጋትና የአእምሮ መሳት የመሳሰሉትን በሽታዎች ለመመርመር የሚያገለግል መሳሪያ ነው። መሳሪያዎቹ በሌሎች ሀገራት ሆስፒታሎችም የሰሞኑ የኮምፒውተር ጥቃት የመጀመሪያ ተጋላጭ ነበሩ። ጥቃቱ መጀመሪያ በተገኘባት ብሪታንያ ከፍተኛ ጥቃት የደረሰበት የብሔራዊ የጤና ስርዓቷ ነው። 48 ሆስፒታሎች ተጠቅተዋል። በኢንዶኔዥያ መዲና ጃካርታ የሚገኘው ዳሃራሚስ ሆስፒታል በእስያ ጥቃት ከደረሰባቸው ተቋማት አንዱ ነው። የሀገሪቱ ትልቁ የካንሰር ሕክምና ማዕከል የሆነው ይህ ሆስፒታል የተወሰኑ ኮምፒውተሮቹ በጎጂ ሶፍትዌሩ በመጠቃታቸው አገልግሎት መስጠት አቋርጦ ነበር። ተራ የኮምፒውተር መቆለፍ የሚመስለው ጥቃት የሰውን ልጅ ሕይወት ሊያስከፍል እንደሚችል ከሆስፒታሉ ዳይሬክተር አብዱል ቃድር ቃል መረዳት ይቻላል። ለፈጣሪ ምስጋና ይግባውና በጥቃቱ ወቅት አንዳችም አይነት ቀዶ ህክምና አልነበረም። ጥቃቱ ቅዳሜና እሁድ መድረሱ ጉዳቱን አነስተኛ አድርጎታል። ጥቃት አድራሾቹ ኢላማቸው ያደረጉት ሆስፒታሎችን ብቻ አልነበረም። ከጀርመኑ የባቡር ድርጅት እስከ ስፔን የቴሌኮሙኒኬሽን አገልግሎት አቅራቢ፣ ከፈረንሳዩ የመኪናዎች አምራች ድርጅት ሬኖ እስከ ሩሲያ የአገር ውስጥ ሚኒስቴር መስሪያ ቤት ድረስ በተለያየ ዘርፍ ውስጥ ያሉ ተቋማትን አጥቅተዋል። የአውሮፓ የወንጀል መከላከል መስሪያ ቤት ዩሮፖል ኃላፊ የሆኑት ሮብ ዌይን ራይት የአሁኑን ጥቃት ከዚህ ቀደም ከነበሩ ተመሳሳይ ክስተቶች ጋር ያነጻጽሩታል። በዩሮፖል በየአመቱ ከኮምፒውተር ወንጀል ጋር የተያያዙ ወደ 200 ዓለም አቀፍ ምርመራዎች እናደርጋለን። እንደዚህኛው አይነት ግን በፍጹም አይተን አናውቅም። ገንዘብ እንድትከፍል የሚያስገድዱ ጎጂ ሶፍትዌሮች የኮምፒውተሩ ዓለም ዋና ስጋት እየሆኑ መጥተው ነበር። ይህ ግን ከዚህ ቀደም ያልተመለከት ነው ነው ዓለምን ያካለልበት መጠን አቻ የለሽ ነው። ራንሰምዌር ተብለው የሚታወቁት የጎጂ ሶፍትዌሮች ጥቃት ባለፉት ሁለት ዓመታት እየጨመሩ መምጣታቸውን ዘገባዎች ያመለክታሉ። የእንደዚህ አይነት ሶፍትዌሮች የመጀመሪያ ጥቃት የተመዘገበው በጎርጎሮሳዊው 2005 ነው። ለመሆኑ የራንሰምዌር ጉዳት ምንድን ነው? መቀመጫውን በአሜሪካ ቺካጎ ያደረገው የመረጃ ደህንነት ባለሙያው ፍጹም አሳልፍ ምላሽ አለው። ራንሰምዌር የተባለው ትክክለኛ ትርጉሙ ለምሳሌ ሰው ሲታገት ገንዘብ ይጠይቁና ገንዘብ ስትሰጡ የታገተውን ሰውን መልስላቸዋል እንደሚለው፣ ይሄንኛው ደግሞ ዲጂታል ፋይሎችን ነው ማለት ነው። ራንሰም የሚይዘው ያው ዲጂታል ወርልድ ስለሆነ ሶፍትዌር ነው የሚጠቀሙት፣ ኮምፒውተር ላይ ነው የሚካሄደው። ምንድን ነው የሚያደርገው? ይሄንኛው ማልዌር ፋይሎችህን ይቆልፋቸውና ወይም ኢንክሪፕት ያደርጋቸውና እራሳቸው አታከሮቹ ባላቸው ፓስወርድ ፋይሎችህን ይደብቋቸዋል፣ ወይም እንዳትጠቀማቸው ያደርገዋል። በጣም አስፈላጊ ፋይል ከሆነ ገንዘቡን መክፈል አለብህ ማለት ነው። ሌላ ቦታ ባክአፕ ከሌለ ወይም ፋይሉን የምትፈልገው ከሆነ ግዴታ እንድትከፍል ማስገደድ ነው። እንዲህ አይነት ሶፍትዌሮች ወደ ኮምፒውተሮች ከሚዘልቁባቸው መንገዶች አንዱ ከማይታወቁ አድራሻዎች በሚላኩ ኢሜይሎች አማካኝነት ነው። ተጠቃሚው በኢሜይሉ የተያያዘ መልእክት ሲከፍት በውስጡ የተደበቀው ጎጂ ሶፍትዌር ኮምፒውተሩን በመቆጣጠር አጠቃላይ ስርዓቱን ይቆልፈዋል። ሌላው የሶፍትዌሮቹ መሰራጫ ደግሞ ፌስቡክና ትዊተርን በመሳሰሉ የማኅበራዊ መገናኛዎች በስካይፕና ሜሴንጀር መልእክት መለዋወጫዎች የሚላኩ መስፈንጠሪያዎች ወይም ሊንኮች ናቸው። አጠራጣሪዎቹ ሊንኮች የሚጫኑ ተጠቃሚዎች ጎጂዎቹ ሶፍትዌሮች ሰተት ብለው እንዲገቡ ፈቀዱላቸው ማለት ነው። አደገኛ ሐሰተኛና አጠራጣሪ ድረገጾችን መጎብኘትም ለእነዚህ ሶፍትዌሮች ጥቃት እንደሚያጋለጥ ባለሙያዎች ይገልጻሉ። በዚህም ወደ ኮምፒውተር ይግባ በዚያ፣ ችግሩን የሚያገዝፈው ሁሉንም መረጃዎች በአንድ ቋት ሰብስቦ ማስቀመጡ እንደሆነ የሚከራከሩ አሉ። የሰሞኑን የሆስፒታልና ሌሎች ተቋማት ጥቃት ማሳያ ያደርጋሉ። በአሁኑ ጥቃት በጥቂት ሰዓታት ብቻ 200 ሺህ ኮምፒውተሮች መጠቃታቸውን በማንሳት መረጃዎች በወረቀት የሚከማቹበት አይነት ሌላ አማራጭ እንደሚያስፈልግ ያጠይቃሉ። ፍፁም መፍትሄው ወደ ድሮው ዘመን መመለስ አይደለም ባይ ነው። በትክክለኛው የኢንፎርሜሽን ቴክኖሎጂ ወይም መረጃ ማጠራቀሚያ ወይም ዴታ ዌር ሀውስ ሴት አፕ ብዙ አይነት ደረጃ አለው። አንደኛ ሰዎች የሚሰሩበት ትክክለኛ አክሰስ አድርጎ አፕሊኬሽን የሚሰራበት ዴታ ፊትለፊት ኦንላይን ሆኖ ሴንትራል ይሆናል። ከዛ በኋላ ባካፕ ሊኖር ይገባል። ከዛ በኋላ እንደገና ኦፍላይን ባካፕ የሚባላለ እስከ ምን ድረስ ነው መሰላ ይሄ የሚካሄደው? እስከ ጂኦግራፊካል ሎኬሽን ድረስ። አሁን ሎስ አንጀለስ ከሆነ ቢሮ ያለው የመሬት መንቀጥቀጥ በጣም ያጠቅርቸዋል። ስለዚህ ዳታ እና ሲስተም ሙሉ ባካፕ ሌላ ቦታ መኖር አለበት እና እንደ ኦርጋናይዜሽኑ አቅም፣ በጀት የተለያየ የተደጋገመ ደረጃ ዳታን ሁለት ሶስት ቦታ ማስቀመጥ ያለ፣ እንደዚህ ባለፈው ሳምንት እንደተከሰተው አይነቱ ደግሞ ሲመጣ ለዛ ነው ኦፍላይን ባካፕ ወይም ደግሞ ከኔትወርክ ጋር ኮኔክትድ ያልሆነ በስነስርዓት ቮልት ውስጥ የተቀመጠ ባካፕ የሚያስፈልግ። የአዲስ አበባው የመረጃ ደህንነት ባለሙያ ፍስሃ ጌታቸው ነገሩን በቀላሉ ለማስረዳት ይሞክራል። በግለሰብ ደረጃ ያሉ ኮምፒውተሮች በቫይረስ እንዳይጠቁ የሚደረገው ቅድመ ጥንቃቄ አሁን ለደረሰው አይነት ጥቃት መከላከያ ነው ይላል። ይህን አሁን ለመከላከል የምንችለው አንዱ ኮምፒውተር ላይ የነበረውን ወደ ሌላ ኮምፒውተር ላይ ኮፒ አድርጎ ያ ኮፒ የተደረገበትን ኮምፒውተር ወይ ከኢንተርኔት አለማገናኘት ማለት ስለዚህ በቫይረሱ አይጠቃም ማለት ነው። ይህም ይባላል ባካፒንግ ዘዳታ ይባላል አንድ ኮምፒውተር ወደ ሌላ ኮምፒውተር ዳታ በማስተላለፍ ማለት ነው። በራንሰምዌር የተጠቃ ኮምፒውተር ላይ ያለን መረጃ እንደገና ማግኘት ከባድ እንደሆነ የአሜሪካው ፍጹም ይናገራል። ኮምፒውተሮቹን ካጸዱ በኋላ መረጃዎችን ከመጠባበቂያ ማውጥቶም ሆነ በአዲስ መልክ አዘጋጅተው መጫን እንደሚያስፈልግ ያስረዳል። ይህን ሁሉ ኪሳራ ለማስቀረት ድርጅቶች በዘርፉ የሰለጠነ ባለሙያ መቅጠር እንዳለባቸው የአዲስ አበባው ፍሳሐ ይመክራል። በኢትዮጵያ በድርጅቶች ዘንድ ምንም አይመጣብንም የሚል መዘናጋት እንደሚያስተውል ፍስሀ ይናገራል። አንድ ሰው ካምፓኒ ወይም የማየው ኮምፒውተሩ በስነ ስርዓት መስራቱ ነው እንጂ የማየው ኮምፒውተሩ ያሉትን ክፍተቶች። አይ አንድ ካምፓኒ ስለ ሀኪንግ ልምድ ያለው ሰው ወይም ዋይት አታከርን ስለ ሲስተሙን እንዲያጠናለት መቅጠር አለበት። ዋይት አታከሩ ሲስተሙን አይደንቲፋይ የማድረግ ብቃት አለ። ስለዚህ ከእንደዚህ አይነት ችግሮች የመከላከል አቀሙ ሰስ ይሆናል ማለት ነው። ኢትዮጵያ ለራንሰምዌር ጥቃት በቀላሉ የተጋለጠች እንደሆነ ፍጹም ያምናል። ነገር ግን አጥቂዎቹ በሌሎች አገራት እንዳደረጉት መጠነ ሰፊ ጥቃት ያላደረሱባት መምረጫ መስፈርት ስላላቸው ነው ይላል። ዝም ብለው ሁሉንም ክፍት የሆነ ነገር አያጠቁ። ገንዘብ የሚከፍል ሰው አለ ወይ? እነዛ ሰዎች ገንዘብ የሚያስከፍል መረጃ አላቸው ወይ? አገር እና የኢንዱስትሪ ሴክተር ይመርጣሉ። ለምሳሌ ሄልዝ ላይ ነው አሁን ፎከስ ያደረጉት። ሆስፒታል ላይ ክሪቲካል ስለሆነ በሽተኛ እንዳይሞት ስለሚፈልጉ ሁሉም ሰው ቶሎ በፍጥነት እንዲከፍል ማለት ነው። አሁን ኢትዮጵያ ብዙ ሆስፒታሎች በደንብ እንደዚህ የተደራጀ መረጃ ቢኖራቸውና ታዋቂ ብትሆን ኖሮ ይመጡ ነበረ። ግን ክፍተቱ አለ ወይ ይሄ አታክ የተጠቀመው ክፍተቱ ብትል፣ እኔ እስከነበርኩ እንግዲህ ሀገሩን እስከምለቅ ድረስ በጣም አለ። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋለም ወልደየስ ነኝ። መልካም ጊዜ።